اس بي اس راديو ኢትዮጵያውያን በተለያየ መንገድ ሀገራቸውን ለቀው በሁለተኛ ሀገራቸው ሲኖሩ በራሳቸውና በልጆቻቸው ህይወት ውስጥ ዓላማ አድርገው የሚይዙት ከተቻለም በትምህርት አሊያም በተሰማሩበት የህይወት መስክ ውጤታማ ሆኖ መኖርን ነው። በዛሬው ምሽት ፕሮግራማችን በውጤታማ ህይወታቸው በአርአያነት ከሚጠቀሱት ወጣት ሴት ባለሙያዎች መካከል አንዷ የሆነችውን የህይወት ጉዞና ስኬት እንመለከታለን። የኤሌክትሪካል ምህንድስና የከፍተኛ ማዕረግ ተመራቂ የሆነችው ኢንጂነር ሰፋኒት መንግስቱ በ2007 ዓ.ም ገና የስምንተኛ ክፍል ተማሪ ሆና ነበር ከቤተሰቦቿ ጋር ወደ ኒውዚላንድ ያቀናችው ወጣት ሰፋኒትና ቤተሰቦቿ በኒውዚላንድ የነበራቸውን ቆይታ አጠናቀው ወደ አውስትራሊያ ከመጡ በኋላ በብሪዝበን የከፍተኛ ትምህርቷን በመቀጠል በ2018 ዓመተ ምህረት በኤሌክትሪካል ምህንድስና ተመርቃ በሙያዋ በማገልገል ላይ ትገኛለች። በአብዛኛው ልጆች በልጅነታቸው እንሆናለን የሚሉትና በወጣትነታቸው ሆነው ራሳቸውን የሚያገኙት የተለያየ እንደመሆኑ መጠን ሰፋኒትም በዚህ ጉዞ እንደተጓዘች ነግራናለች። ወደ ኋላም መለስ ብላ ዛሬ ከደረሰችበት ስኬታማ ሕይወት የተጓዘችበትን መንገድ አጫውታናለች። የእኔ ምርጫ ልጅ እያለሁ ብዙ ነገር ነበር። ሁሉንም መማር ፈልጋለሁ። ኢንጂነሪንግ ሲሰማ እሱን መማር ፈልጋለሁ ላለሁ፣ ዶክተር ሲሰማው ዶክተር ሆኜ በቃ ሰው ማከም ፈልጋለሁ ላለሁ። ጎበዝ የነበርኩት በጣም በሂሳብ ነበር። ሂሳብ በጣም ወዳለሁ። የእናቴ ወንድሞቿም ብዙዎቹ ኢንጂነሪንግ ነበር የተማሩ። ስለዚህ ምናልባት እነሱ ኢንፍሉዌንስ አድርገውኝ ሊሆኑ ሆኑ ይችላል። ግን ከልጅነቴ ጀምሮ ምርጫዬን ስለማላቀው ሁሉንም ትምህርት ጎበዝኝ መማር ነበር የምፈልገው፣ እያንዳንዱን ሳይንስንም፣ ሂሳቡንም፣ እንግሊዝኛውንም፣ አማርኛውንም ኢትዮጵያ እያለሁ በሁሉም ጎበዞኝ መማር ፈልግ ነበር። በኋላ ግን ሀይ ስኩል ከገባው በኋላ ኒውዚላንድ ላይ እስከ አስራ ሶስተኛ ክፍል ነው የምትማሪው እና አስራ ሶስተኛ ክፍል ሲሆን ያኔ ነበር የከበደኝ። እንደ አሁን ምንድን ነው የምመርጠው? ምንድን ነው መማር የምችለው? አሁን እኔ እያልኩ ሳስብ ኢንጂነሪንግ ብማር ደስ ይለኛል፣ ግን ሜጀሩን መምረጥ ከበደኝ። ስለዚህ ከሰዎች ሀሳብ መጠየቅ ነበረብኝ። ሀሳብ ስጠይቅ ብዙ ሰዎች ምንድን ነው የሚሉት? ኦ ሴት ልጆች እኮ ሲቪል ኢንጂነሪንግ ነው የሚማሩት እሱም ብትማሪ ያዋጣሻል ይሉኛል። እና በቃ ብዙ ሰው ጠይቀ- የትምህርት ቤቷን ከሪየር አድቫይዘርም ጠየቁ። ሁሉም ሰው ተመሳሳይ መልስ ነው የሰጠኝና፣ እኔ ስለ ሌሎች ፊልዶች ብዙም አላውቅም ነበር። ስለዚህ ምናልባትም እኮ እውነታቸውን ነው ብዬ ሲቪል ኢንጂነሪንግ ከመዘገብኩ ማለት ነው እና እሱን ከጀመርኩ በኋላ ኒውዚላንድ አንድ አመት ከግማሽ ተማርኩ ግን አልወደድኩትም ይሄን ነገ ትምህርት እኮ አልወደድኩትም ልቀይር አስባለሁ አልኩኝ ማለት ነው እና ያኔ ከጓደኞችም ከቤተሰብም የሚመጣው ምክር ምንድነው ይሄንን ብትጨርሽና ዲግሪውን ብትይዙ ከዛ በኋላ ብትፈልጊ ትቀይሪዋለሽ ብትፈልጊ ሌላ ነገር ትማሪያለሽ የሚል ነበረ ምክር የሰጡኝ ግን እኔ ምንድና ያልኳቸው ይሄንን ትምህርት እንደማልሰራበት አውቃለሁ ምክንያቱም ምንም እንጂ እያደረግኩት አይደለም መማር እችላለሁ ጥሩ ውጤት ማምጣት እችላለሁ ግን ወድጄው የምሰራው ስራ አይሆንም ስለዚህ ቀን አለብኝ። ይህንን አልማድም፣ ሌላ ዲግሪ ልቀይር ነው አልኩኝ። ከዛ ኦኬ እሺ ተማሪ ያሉኝ ቤተሰብም ያኔ የነበረ ወደ አካውንቲንግ እና ኤሌክትሪካል ኢንጂነሪንግ ለመማር የመረጥኩት አካውንቲንጉ ለመስራት ሳይሆን የጨመርኩት ምናልባት በኢንጂኒሪንግ ብዙ ጊዜ ስንማር ቴክኒካል የሆነ ነገር ነው ፎከስ የምታደርጊው። አካውንቲንጉን ከተማርሽ ግን ስኪልሽን ይጨምራል። ወደ ፋይናንሱም ትሄጃለሽ። የምትሰሪው ስራ ፋይናንሻል ኢፌክቱ ምንድን ነው የሚለውን ታጠኝበታለሽ። ከሰዎችም ጋር ደግሞ ያለሽን የመነጋገር ስኪል ይጨምርልሻል። እና በዛ መልኩ ነው እኔ ኤሌክትሪካል ኢንጂኒሪንግ የተማርኩት። ከኒውዚላንድ ወደ አውስትራሊያ ጉዟችሁ ምን ይመስል ነበር? ምክንያቱም ትምህርትሽን የጨረሽው እዚህ አውስትራሊያ ነው። ስትጨርሽም ደግሞ በሁለቱም በአካውንቲንጉም በኤሌክትሪካል ኢንጂነሪንጉም ከፍተኛ ውጤት በሚባለው ነው የተመረቅሽው። እና ለዚህስ ውጤት የበቃሽበት ሂደት ምን ይመስላል? ከኒውዚላንድስ ወደ አውስትራሊያ እንዴት ነበር የመጣሽው? ኒውዚላንድ ሃይስኩል የጨረስኩት ኒውዚላንድ ነው እና ዩኒቨርሲቲን ጀምሬ ነበር። አንድ አመት ከግማሽ ከተማርኩ በኋላ ያኔ ነበር ያቆምኩት። ይህንን ትምህርት አልፈልገውም፣ ስለዚህ ሌላ ልቀይር ነው ያኔ ነበር እና ቤተሰብም ወደዚህ ሙቭ ለማድረግ አስበው ስለነበር እኔም በቃ እንደ አዲስ አውስትራሊያ ሄደን እዛው ጀምራለሁ ብዬ እዚህ መጣን ማለት ነው። እና ከዛ በኋላ ነው ይሄንን የኤሌክትሪካል ኢንጂኒሪንግን የጀመርኩት። እና ውጤት ለማምጣት በእርግጥ ይከብዳል ኤሌክትሪካል ኢንጂኒሪንግ፣ ምክንያቱም በሳብጀክት ደረጃም ከባድ የሚባለው ነው። እንደገና ደግሞ ሴት ስትሆኝ በዛ ፊልድ ብዙ ሴት የለም። ምናልባት ክፍል ውስጥ አንቺ ብቻ ሴት የምትሆኝበት አጋጣሚ ይኖራል፣ ወይም ደግሞ ሶስት አራት ሴቶች ሊኖሩ ይችላሉ፣ ከብዙ ወንዶች መካከል ማለት ነው እና ብዙ ጊዜ ወንዶች የማይረዱት ነገር ይኖራል። ሴት ስትሆኝ አንድ ሬስትሜት ያደርጉሻል፣ ላትችለው ትችላለች። በተለይ ደግሞ ጥቁር ሴት ስትሆኝ ተጽዕኖ ይኖረዋል። ምክንያቱም ብዙ ሰዎች የሚያስቡት ከአፍሪካ የሚመጣ ሰው እውቀት የለው፣ ከኛ ጋር እኩል ሆነ ኮምፒት ሊያደርግ አይችልም። እንደዛ ነው የመጀመሪያ ኢምፕሬሽን ናቸው እና አንቺ እንደዛ ሲያስቡ የእነሱን ሀሳብ መለወጥ አለብሽ። ምክንያቱም እኩል ነው የተፈጠርነው፣ እኩል አይምሮ አለን፣ እኩል መስራት እንችላለን። ስለዚህ በስራሽ ፕሩቭ ታደርጊያቸዋለሽ ትክክል እንዳልሆኑ ማለት ነው እና በደንብ ጠንክሬ መስራት ነበረብኝ። ምክንያቱም እኔ ራሴን አውቃለው እኩል ስለተፈጠር ማጥናት ብቻ ነው ከኔ የሚጠበቅብኝ። ስለዚህ ታይምን በደንብ ማኔጅ እያደረግኩ መጀመሪያ ስትጀምሪ ይሸውድሻል። ቀላል ነው የሚመስለው ዩኒቨርሲቲ ምክንያቱም ሌክቸር ተሄጃለሽ፣ ሆምወርክ ስሪ የሚልሽ መምህር የለም። ራስሽ ነሽ ሁሉንም ነገር የምትቆጣጠሪው እና ትረሸዋለሽ፣ ቀላል ስለሚመስልሽ ማለት ነው። ስለዚህ እኔ ምንድነው ያደረግኩት? አራት ሳብጀክት ነው በሴሜስተር የምሰራው የነበር። አንዳንዴ ከቢዝነስም የተወሰነ ይኖራል፣ ከኢንጂነሪንግም የተወሰነ ይኖራል። ስለዚህ ሁለቱም ባላንስ አድርጌ አድርጌ አሳይመንት መቼ ነው የማስረክበው የሚለውን በሞባይሌ ላይ ካላንደሪ ላይ ያስገባለሁ። እና ያንን ሳስገባ ለእኔ ይቀልልኛል፣ መቼ እንደማስረክብ ስለማውቀው ማለት ነው። እና ከመጀመሪያው ጀምሬ ትንሽ ትንሽ እየሰራው አቆየዋለሁ። ምክንያቱም በመሀል ሁሉም ነገር አንድ ሰሞን ጂው ይሆናል፣ ፈተናም በዛ ላይ ይመጣል። ስለዚህ ያኔ ለእኔ አይከብደኝም፣ ምክንያቱም ከመጀመሪያ ሰርቼዋለሁ ማለት ነው። እንደገና ጥያቄ ሲኖረኝ ደግሞ ሳልፈራ ወይ ለሌክቸሩ ኢሜል አደርጋለሁ ወይም ደግሞ ቱቶሪያል ላይ ሁሌ ስለምሄድ እዛው ጠይቃለሁ ማለት ነው። እና ያልገባሽን ጥያቄ ወዲያው ጠይቀሽ መፍታት ካልቻልሽ እየከበደ ብሽ ነው የሚሄደው። እና ከመጀመሪያው ዓመት ጀምረሽ ፋውንዴሽንሽን እየገነባሽ መሄድ አለብሽ። እና ጥሩ ጓደኞች ከሰራሽ ደግሞ አብረሽ የግሩፕ አሳይንመንት ሲኖር፣ ከባድ ነገሮች ሲኖሩ ላይብረሪ አብረሽ ሄደሽ ትሰሪያለሽ። እና በዛ መልኩ ነው የሰራሁት። የቤተሰብም ድጋፍ ደግሞ አስተዋጽኦ ያደርጋል። ምክንያቱም እነሱ እንድታጠኝ ሲገፋፉሽ፣ የምታጠኝበትን ሰዓት ሲያመቻቹልሽ፣ ሲረዱሽ፣ ሲደክምሽም አንቺን ብቻ የሚረዱሽ ከሆነ ለአንቺ ጥሩ ሰፖርት ነው ያ። እና እንድትጎብዥ ያደርግሻል። ቀደም ሲል የተናገርሽው ነገር ሀገር አለ ከአፍሪካ ስትመጪ ብዙ እውቀት እንደሌለው ተደርጎ መገመት አለ። እንዲሁም ደግሞ ጥቁር ስትሆኝ፣ ሴት ስትሆኝ፣ እነዚህ ሁሉ የተደራረቡ ችግሮች ናቸው እንዳንቺ ባሉ ተማሪዎች ላይ ና የእነሱን እሳቤ ትክክል አለመሆኑን በውጤት ነው ያሳየሽው። ና በአንቺ ውጤት ሳቢያ በሌሎች ላይ የፈጠርሽው ያስተሳሰብ ለውጥ ምን ይመስላል? ይህንን ውጤት ይዘሽ ስትወጪ ከትምህርት ቤት አብረሽ የሚማሩትም ሆነ የአስተማሪዎችሽ ምላሽ ምን ይመስል ነበር? እንዳልኩሽ ያው የመጀመሪያ አመት ለምሳሌ አንድ ነገር ልንገርሽ። የግሩፕ አሳይመንት ነበር እና ያኔ ራሳችን መርጠን ሳይሆን አሳይን የተደረግ ነው። ከሌ ከሌ አንድ ላይ ትሰራላችሁ እንደዛ ነገር እና አመቱን ሙሉ አምስት ልጆች ጋር አብረን ነበረ የሄድነው መጀመሪያ ጆይን ሳደርግ የነበራቸው ኤክስፔክቴሽን ሎው ነው። በኋላ የኢንዲቪጁዋል አሳይመንት ነበር የመጀመሪያ የተሰጠን ከሁሉም የኔ ከፍተኛ ውጤት መጣ ማለት ነው። እና ግራ ገባቸው እነሱ ራሱ ምክንያቱም፣ እንዴ እንዴት እሷ ከኛ የበለጠ ልታመጣ ትችላለች ነገር ማለት ነው። እና ዋው፣ በጣም ቆንጆ ውጤት አመጣሽ እንዴት አድርገሽ ሰተሽ ነው ምናምን ብለው ከዛ በኋላ ያላቸው አስተያየት ተቀየረ ማለት ነው። እና አዋች ልጅ እኮ ትችላለች በቃ ብለው ማመን ነገር መጣ ከመምሮቹ ብዙ ጊዜ እንደዚህ አይነት ነገር አያጋጥምሽም፣ ግን ብዙ የአፍሪካ ተማሪ ኢንጂነሪንግ ኢንጂኒሪንግ ውስጥም ማለት ነው እና ኤክስፔክት ላያደርጉ ይችላሉ። ውጤታማ ሆነሽ ሲያዩሽ ግን ከተማሪዎች ይልቅ መምህሮቹ ደስ የሚላቸው ይመስለኛል፣ ምክንያቱም ለነሱ አራያ የሚሆንላቸው ሰው ያገኛሉ። ትምህርት ሽን ጨርሰሽ በ2018 ዓ ም ነው የተመረቅሽው። በስራው አለም ውስጥ ተሰማርተሽ በሙያሽ ነው እየሰራሽ ያለሽው። ትምህርት ሽን ከመጀመረሽ በፊት የተገለጸልሽ ነገር ነበረ። በተለይ በኤሌክትሪካል ኢንጂነሪንግ ወይም ደግሞ በኤሌክትሪካል ምህንድስና ውስጥ ብዙ ሴት ተማሪዎች የሉም የሚል ነገር ነበረ። ያው ትምህርት ቤት ውስጥ ብዙ ከሌሉ በስራው አለም ውስጥም ብዙ ሴት ኢንጂነሮች ወይም ደግሞ መሀንዲሶች አይኖርም። እና በስራው ዓለምስ የገጠመሽ ተግዳሮቶች ወይም ደግሞ ችግሮች ምን ይመስላሉ? ከሁለቱም አንጻር አንደኛ፣ ጥቁር ከመሆን ከአፍሪካ ከመምጣት አንጻር፣ ሁለተኛ፣ ሴት ከመሆን አንጻር እየደረሱብሽ ችግሮች ምን ይመስላሉ? ልክ ነሽ። በተለይ በኤሌክትሪካል ኢንጂኒሪንግ ሴት ብዙ የለም እና ተማሪ ያለው ከምሰራበት መስሪያ ቤት ሶስት ሴቶች ነበርን። ግን ያለው ሁኔታ ስለማይመች ሶስታችንም ለቀቅን። ሁለቱ ሲለቁ እኔ ብቻ ነበርኩ ሴት የነበርኩ እንደውም መጀመሪያ ስገባው አፍሪካዊ አለመኖሩን የምታውቂው፣ አንዳንድ ጊዜ ጸጉሬን የኢትዮጵያ ስሬት አለ አይደል ወይ ቁጥርጥር፣ እንደዛ አይነት ነገር ተሰርቼ ስሄድ እሱን ሲያዩ ይገረማሉ። ጸጉርሽ እልንካው ፊል አድርገው ይሄ ምንድን ነው ምናምን ነገር ማለት ነው። አይተው ስለማያውቁ ሰዎች አሉ፣ እንደዛ አይነት ነገር። ስብሰባ ላይ ስትሄጂ አንቺ ብቻ ነሽ ሴት የምትሆኙ። ወሬ ሲጀመርም ብዙ ጊዜ የሚወራው ወይስ ለራግቢ ነው፣ እኔን ኢንተረስት የማያደርገኝ ብዙ ቶፒክ ይኖራል ማለት ነው። ተማሪ ያለው የነበርኩበት ስራ ነው ያኛው ግን ራስሽን ኢንክሉድ ለማድረግ መሞከር አለብሽ፣ በኮንቨርሴሽኑ ማለት ነው። አዲስ ነገር መማር አይጎዳሽም፣ ብታውቂውም ስለ ራግቢም ሲያወሩ አንቺም በተወሰነ መልኩ ጆይን አድርገሽ ይሄ እንዴት ነው ህጉ፣ አስተምሮኝ ያልሽ ስትቀርቢያቸው እነሱም መቅረብ ይጀምራሉ ማለት ነው። የመጀመሪያ ግራጅዌት ካደረግኩ በኋላ የገባሁበትን ስራ እኔ ብቻ ነው አሁን ሴት የነበርኩኝ እንዳልኩሽ፣ ስብሰባ ላይ ስትሄጂ የሆነ ደስ ማይልሽ ፊሊንግ አለ። ምክንያቱም ሁሉም ወንድ ነው። ሴት ልጅ እየቻለች እንዴት አንደር ሬፕሬዘንትድ ትሆናለች? በዚህ መልኩ ሲቀጥሩስ ከዚህ ሁሉ ሴት እንዴት አጡ? ሰው ዳይቨርሲቲ ለመፍጠር እንዴት አልሞከሩም ብለሽ ራስሽን ኩዌስችን ታደርጊያለሽ። እና የሴቶችን ተሳትፎን ጨምር ይባላል። ግን ብዙ ጊዜ ከወሬ ያለ ያለፈ አክሽን የለም እና ስራ ቀየርኩ። አሁን ግን አሁን የገባሁበት የተሻለ ነው። ሴቶች ብዙ አሉ። ለነሱም ኦፖርቹኒቲ ለመፍጠር መስሪያ ቤቱ ይጥራል ማለት ነው። እንደውም አለቃዬም ሴት ነች። አሁን እኔና እሷ ብቻ ነን ያለ ነው ሴት ግን፣ አትሊስት በቲም ሊድ ደረጃም እኮ ሴት ልጅ ትደርሳለች ብለሽ ታስቢያለሽ። ብዙ ጊዜ ሴቶች ፔናልቲ ይደረግባቸዋል። ምክንያቱም ሴት ልጅ ስትሆን የሆነ እድሜ ሲደርስ ቤተሰብ ለመመስረት ወይ ልጅ ለመውለድ እረፍት የምትጠይቅበት ጊዜ ይመጣል እና እንደዛ ሲፈጠር ብዙ ወንዶች የሚያስቡት ሚያስቡት ምንድን ነው ሴቷ በቃ ሌስ ፕሮዳክቲቭ ናት፣ ለስራዋ ኮሚትድ አይደለችም። ምክንያቱም ዋናው ፎከሷ ቤተሰብ ነው። ስለዚህ ለስራው ያላት አቋሟ ይቀንሳል ብለው ነው የሚያስቡት። እንደዛ አይነት አስተሳሰብ ስላለባቸው ኢቨን ፕሮሞሽን ሲመጣ ያለ መስጠት ነገር አለ። ዲስክሪሚኔሽን በዩ ወይም አንኮንሽስ ባያዝም በዩ እድሎች ሲመጡ ሴት ልጅ አታገኘውም ማለት ነው። እንደውም የሴቶች ቀን ሲከበር ፕሬዘንቴሽን ነበር። እዛ ጋር ሄጄ ማርኬት ማለት ነው የዘንድሮ የዘንድሮ ማርኬት ሲከበር ምንድን ነበር የተባለው። አሁን ባለንበት ደረጃ ከሄድን የሴት ልጅ እኩልነት ለማምጣት መቶ አመት ይወስድብናል። እና ስታስቢው የደሞዝ ክፍያውን ራሱ በአቨሬጅ ሲታይ ወንድ ልጅ አንድ ነጭ ወንድ አንድ ብር ቢሰራ ሴቷ ሰማንያ አንድ ሳንቲም ብቻ ነው የምትሰራው። በሁለት ሺ ሀያ የተደረገው ሪሰርች ነው ይሄን ነው። በዚህ እንኳን ባለው ፍጥነት ብታየው እኩል ለመምጣት ወደ ሀያ ዘጠኝ ሰላሳ አመት ሊወስድበት ነው ማለት ነው በደሞዝ ይሄንን። በአርባ አመት የስራ እድሜ ሲያስቡት ሴቷ ዘጠኝ መቶ ሺህ ብር ታ ትሰጣለች ከወንዱ ጋር ስታው ነጻጥሪያት ማለት ነው። ይሄንን ለመቀየር ደግሞ በጥቁር ላይ ሲሆን ጫናው ይበልጥ ይበዛል። ግን ለመቀየር እኛ መግባት አለብን። ሴቶች ትምህርቱንም ለመማር መግባት አለባቸው፣ አለመፍራት። ምክርም ሲሰጥሽ እኔ መጀመሪያ እንድትሰጠኝ ማለት ነው ሴቶች እኮ የሚማሩት ሲቪል ኢንጂኒሪንግ ነው። ስለዚህ እሱን ተማሪ እንደዚህ አይነት ምክሮች ቀርተው ሴት ልጅ ሁሉንም መማር ትችላለች፣ ወንድ የገባበትም በሙሉ ውጤታማ መሆን ትችላለች። ስለዚህ ሴቶች መግባትና መማር መጀመር አለባቸው፣ መፍራት የለባቸውም። እኛ ካልገባን ለውጡ አይመጣም። ለወንዶችም ደግሞ ሁሉም ሰው እህት አለው እናት አለው ያገባም ደግሞ ሚስት ይኖረዋል እና እንደነሱ ማሰብ አለበት። በእኔ ሚስት ላይ፣ በእኔ ልጅ ላይ፣ በእኔ እናት ላይ ሊደርስ የማልፈልገውን ተጽዕኖ በሌላ ሴቶች ላይ መድረስ የለበትም ብለው ያንን ለመቀየር መጣር አለባቸው ማለት ነው። ጥሩ መልእክት ነው ያስተላለፍሽው። በተለይ ደግሞ የሴቶችን እኩልነት ወይም መብቶችን ለማረጋገጥ ሌሎች ሰዎች እንዲያደርጉት መጠበቅ ሳይሆን ሴቶች ራሳቸው ቀዳሚ ተሳታፊ በመሆን ነው ለውጥ ሊያመጡ ይችላሉ ተብሎ የሚታሰበው የሚታመነው። ከዚሁ ጎን ለጎን በትምህርት ቤትም ሊሆን ይችላል በዩኒቨርሲቲ አካባቢ እንዲሁም ደግሞ በስራም ቦታም አካባቢ ሴቶች በዝቅተኛ ሁኔታ የሚወከሉበት ቦታዎች ላይ ሊደርሱ የሚችሉ የፆታ ትንኮሳዎችስ በሴቶች ላይ ምን አይነት ችግ ሮችን ይፈጥራሉ? ሴቶች እዚህ ቦታ ላይ እንዳይደርሱ ወደኋላ በማፈክፈክ ደረጃ ምን አይነት አሉታዊ አስተዋጽኦዎችን ያበረክታሉ ብለሽ ትገምቻለሽ? ልክነሽ እንዳልሽው ሴቶች አንድ ሪፕሬዘንት በሚደረጉበት ስራዎች ላይ የተለያዩ በሴቶች ላይ ተጽዕኖዎች ሊደርሱ ይችላሉ። የጾታ ትንኮሳም ሊኖር ይችላል። እንደዛ ሲሆን ብዙ ሳፖርት ሲስተሞች አሉ። ግን የሚያሳዝነው ምንድን ነው? ሴቶቹ ራሳቸውን ብሌም ማድረግ ይጀምራሉ። ለመናገርም ይፈራሉ። የተፈጠረውን ነገር ብናገር እኔኑ ነው እንትን መልሰው የሚወቅሱኝ፣ ያንቺ ጥፋት ነው የሚሉኝ፣ እንደገና ደግሞ ይህን ተናግሬ ስሜ እንዲነሳ አልፈልግም። እንደዚ አይነት ነገሮች ማለት ነው እና ያንን ተቋቁሞ ማለፍ አለባቸው። ቻሌንጅ ሊኖር ይችላል። ግን እንደዚ አይነት ነገር ሲፈጠር መናገር የተፈጠረው ነገር ካልተናገርሽ፣ ለውጥ ሊመጣ አይችልም። ያ ሰው ከስተቱ ሊታረም አይችልም። አንቺ ከተናገርሽ ግን መደረግ ያለበት እርምጃ ይወሰድበታል። በአንቺ ላይ ብቻ ሳይሆን በሌላ ሰው ላይ እንዳይደርስም እየተከላከልሽ ነው ማለት ነው። ሴቶች እንደዚህ አይነት ነገር ሲያዩ፣ አንዳንድ ሴቶች ከዛ ሙያ ይርቃል። በዛ መንገድ ሄጄ ልለውጥ የሚለው አመለካከት ብዙ የለም። ምክንያቱም ያዩታል። እኛ የምንኖረው ወንዶች በሚመሩት ዓለም ላይ ነው። ዳይቨርሲቲ እንድመጣ እንፈልጋለን ግን አሁን ባለንበት ሁኔታ የምንኖረው ተጽዕኖ ፈጣሪዎች ወንዶች ናቸው። መሪነት ደረጃ ላይ በአብዛኛው ፐርሰንት ያሉት እያንዳንዱ መስሪያ ቤት ብትሄጅ ወንዶች ናቸው። ስለዚህ ይሄንን ሲያዩ ሴቶች የማፈግፈግ ነገር ይመጣል። ግን እነሱ እራሳቸው ገብተው አይተውት ለውጥ ለማምጣት ካልሞከሩ ትተንላቸው ብሄድን ቁጥር እነሱ ቁጥራቸው ይጨምራል እንጂ። በዛ ቦታ ላይ ምርጫ የሚገባ እንኳን ሴት ከሌለ እኮ ምን ይደረጋል? በዚህ በኢንጂነሪንግ ብነግረች ሴት ተማሪዎች ለምሳሌ የሆነ ዩኒቨርሲቲ ውስጥ ብዙ አመት ድረስ የኢንጂነሪንግ ሴት ተማሪዎች ኢንቴክ አስራ ስምንት ፐርሰንት ነው የነበረ። ሌላው ወንድ ነው። አሁን በብዙ ጥረት ወደ ከሰላሳ ፐርሰንት እየገቡ ነው። ይህም ስቲል በጣም ትንሽ ፐርሰንት ነው። እና ሴቶችን ከሀይ ስኩል ጀምሮ ከትንሽነታቸው ጀምሮ መገንባት ያስፈልጋል። አይምሯቸውን፣ ስነልቦናቸውን ሴቶች በስራ ገበታ የሚሆን በትምህርት ቤት ወይም በተለያየ ቦታ ላይ የተለያየ የአመጽ ተጠቂዎች በመሆን በሚወጡ ጊዜ በአብዛኛው የሚሰጡት ፍርዶች ወይም ደግሞ አስተያየቶች ከደረሰባቸው ጥፋት ጋር ተመጣጣኝ አይደለም የሚባል ነገር አለ። በአሁን ሰዓት በህግ ደረጃ ሴቶች በደል ደረሰብኝ፣ ችግር ደረሰብኝ ብለው በሚናገሩ ሰዓት የሚሰጣቸው ምላሽ ባንቺ እይታ ምን አይነት ነው? ነው ብለሽ ትገምቻለሽ? በቂ ነው፣ ተመጣጣኝ ነው ብለሽ ትገምቻለሽ? በሴት ልጅ ላይ የአቢውዝ ሲፈጠር የሚደረገው ሪስፖንስ በቂ ነው ወይ ብለሽ ስታስቢው፣ በእኔ እይታ በቂ አይደለም። አንዲት ሴት ልጅ አቢውዝ ተደርግ ያለው ብላ ራሷን ፊት ለፊት ስትወጣ ብዙ ነገር አልፋ ነው የምትመጣው። ወደፊት የራሷን ካይምሮዋ ጋር ራሱ ብዙ ፈተና ይኖራል በውስጧ የሚመላለስ ማለት ነው። እና በተለይ ደግሞ ትልቅ ቦታ ላይ እየደረሱ ወንዶች ከሆነ ያንን አቢውዝ የሚፈጽሙ ሲስተሙን ራሱ ኩዌስችን ምን ታደርጊዋለሽ? እንዴት እኛን ሊዲ ያደርጉናል ተብለው የተመረጡ ሰዎች በእንደዚህ አይነት እንዴት ሲያደርጉ መንግስት የሚወስደው እርምጃ ምንድን ነው? ሴቶችስ ሰምተው አንዳንድ ሴቶች እኮ ሰምተውም የራሷ ችግር ነው እንዲህ እንዲህ እኮ ለብሳ ሊሆን ይችላል እንዲህ እኮ አድርጋ ሊሆን ይችላል የሚሉ ወንዶችም ሴቶችም ማለት ነው። ግን ይሄ መብት ባለበት ሀገር ላይ ሴት ልጅ ምንም ያህል የፈለገውን ነገር ብትለብስ፣ ፍላጎቷ እንደሆነ ብትለብስ አቢዩዝ አድርገኝ ብሎ መጋበዝ አይደለም። የራሷ ፍቃድ ይጠይቃል ፍቃዷ እስከሌለበት ድረስ አቢዩዝ መደረግ የለባትም። ያ ነገር ከሰው ልጅ እንድትርቅ ያደርጋታል፣ ከጓደኞቿ እንድትርቅ ያደርጋታል። ብቻዋን ዲፕሬሽን ውስጥ ትገባለች። ዲፕሬሽን ውስጥ ስትገባ ደግሞ ተያይዞ የሚመጣ ሌላ ጫና አለ። ያንን ለመቋቋም ስትል ድራግ ውስጥ ልትገባ ትችላለች። ቤተሰቦቿ ጋር ትርቃለች እና እስከ ራስን ማጥፋት ድረስ የመድረስ አለ እና አንድ ህይወት እንዴት በእንደዚህ አይነት ሁኔታ ሊጠፋ ይገባዋል? ሰዎች ነን፣ አይምሮ አለን። አገናዝበን ሴት ልጅ ሴት በመሆኗ ብቻ ጫና እንዴት ሊያድርባት ይችላል? ይሄ አሁን ባለንበት አመት መቀየር ካልቻለ መቼ ነው የሚቀየረው? ሴቶችስ እንዴት ነው ይሄንን አይተን ድዝምታ ነው ወይ የምናልፈው? ሞር ፑሽ ማድረግ የለብንም ወይ? ተጽዕኖ እንዲፈጠር ሲደጋገም። እኮ እየሞቱ ነው ብዙ ሴቶች። ባለፈውም ባሏ የገደላት ሰው አለች ከልጆቿ ጋር እና ለሴቶች ያለው ጥበቃ ምንድን ነው? ለሴቶች ልጅ የሚደረገው እይታ እንዴት ነው? ልዩነቱ የት ነው የሚጀምረው? እንደኔ እይታ ከሕፃንነት ጀምሮ ስቴሪዮታይፕ እንዳይኖር ቢሰራበት ጥሩ ይመስለኛል። ሕፃን ልጅ ሲያድግ አዎ ይሄ የሴት ስራ ነው፣ ይሄ የወንድ ስራ ነው። ያንን የሚለውን ሜንታሊቲያቸውን መቀየር መቻል አለብን። ሴትም እኩል ናት ወንድም እኩል ነው። የሚፈልገውን መማር ይችላል። ወንድ ልጅ ኃይል ስላለው ብቻ ሴትን ልጅ ያለ ፈቃዷ አቢውዝ ማድረግ አይችልም። እኖ ማለት ትችላለች፣ መብቷ ነው። ፈጣሪ የሰጣትን መብት ወንዶች ወይም ደግሞ ሌላው ሰው ማንም ሰው መግፈፍ አይገባውም። ሴቶችም ደግሞ ይህንን ሲያዩ መራቅ ሳይሆን ይበልጥ መግፋት ነው ያለባቸው። ለመብታቸው መጣር ነው ያለባቸው። ካልጣርን የሚመጣልን ለውጥ የለም። በወንዶች ብቻ እነሱ ሊድ ባረጉት ዓለም ውስጥ የሚመጣልን ለውጥ የለም። እኛም መግባት አለብን። ዳይቨርሲቲ ሲኖር ከሌለ እኮ በሀሳብ ሁሉ የሚስማሙ ሰዎች ነው ያሉ ወንድ ወንድ ወንድ ከሆነ አመለካከታቸው ተመሳሳይ ነው የሚሆነው። ስለዚህ ይሄን እናድርግ እሺ፣ መስማማት ነው የሚሆነው። ይሄ ይደረግ እሺ፣ መስማማት። ስለዚህ ከብዙ መስማማት በኋላ የማይጠቅም ነገር ነው የሚወሰነው። ሴት ካለች ግን በመካከል የተለየ ባህል ያላት ሴት ካለች የተለየ ባህል ያለው ወንድ ካለ ግን ታደጉበት ባክግራውንድ የሚያመጡት የተለየ እይታ ይኖራል። ያንን እይታ የሁሉን አንድ ላይ ስትሰበስቢው ፕሮዳክቲቪቲው ይጨምራል እንጂ አይቀንስም። ስለዚህ የሴቶች አስተዋጽኦ መናቅ የለበትም። የሴቶች መብት መከበር አለበት። በጣም ነው የማመሰግነው ኢንጂነር ሰፋኔድ መንግስቱ ስለነበረን ቆይታ በጣም አመሰግናለሁኝ። እግዜር ስጥልን። እኔም አመሰግናለሁ ማርታ። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ። ከሜልበርን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ ድረገጻችንን ኤስቤስ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.